በያንማሩ ምርጫ የኖቤል ሎሬቷ የኦን ሳንሱቺ ተቃዋሚ ፓርቲ ወደ ድል እያመራ መሆኑን ከወዲሁ የተገኙ ይፋ ያልሆኑ ውጤቶች ይጠቁማሉ። ይህም ሆኖ ግን ጠቅላላ ውጤት በይፋ ከመገለጡ በፊት ቀናቱ ሊቆጠሩ እንደሚችሉ የምርጫ ባለሥልጣናት ያስረዳሉ። የቪኦኤው ስቲቭ ሄርማን ትናንት በያንጎን የተካሄደው ምርጫ ምን እንደሚመስል ተከታትሏል። ሶሎሞን ክፍሌ ያቀርበዋል። በዚህ ምርጫ 32 ሚሊዮን የሚገመቱ ብቁ መራጮች የተሳተፉ ሲሆን አብዛኞቹ ድምፅ ለመስጠት ለበርካታ ሰዓታት ተሰልፈው ታይተዋል። በበርማ አብዛኞቹ ድምፅ ሰጪዎች ሲሳተፉ በሕይወታቸው ለመጀመሪያ ጊዜ ወይም ከበርካታ አስርት ዓመታት በኋላ መሆኑ ነው። ከ50 ዓመታት በኋላ በሀገራቸው የተካሄደ ከፍተኛ ለውጥ መሆኑን ይናገራሉ። የ71 ዓመት ዕድሜ ያላቸው የመርከብ መሐንዲሱ ኪን ቲን አንዱ ናቸው። ፖሊሲዎቻችንን መቀየር አለብን። የፖለቲካ አሰራራችንን መቀየር አለብን። ሁሉም ነገር መቀየር አለበት። አንዱ ከቀድሞው የተለወጠ ነገር ቢኖር በመላ ማንማር የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች በብዛት ፈሰው መታየታቸው ነው። መራጮችን በዋናነት ያሳሰበው ደግሞ አንዳንድ መራጮች ድምፅ መስጫ ጣቢያው ሲደርሱ ስማቸው ተመዝግቦ አለማግኘታቸው መሆኑን ያስረዳሉ። ሂደቱ ሁሉን አሳታፊ ነው ከተባለ ከዚህ የበለጠ ቁጥር ያላቸው መራጮች መገኘት እንደነበረባቸው ይሰማኛል። ሌላዋ ድምፅ ሰጪ ሜሪ ሮቢንሰን በበኩላቸው ይህን ምርጫ ማየት ያለብን ሙሉ በሙሉ በግልጽ እንደተካሄደ ዲሞክራሲያዊ ምርጫ አድርገን መሆን የለበትም። በበርማው ምርጫ የተቃዋሚዎቹ ደጋፊዎች በጣም ተደስተዋል። ቀደም ብለው የወጡ ውጤቶችም ብሔራዊ የዲሞክራሲ ሊጉ ተቃዋሚ ፓርቲ እየመራ መሆኑን ያሳያሉ። የጠቅላላው ምርጫ በይፋ የሚገለጸው ግን ከአንድ ሳምንት በኋላ ሊሆን ይችላል ተብሏል። ሌላው ነገር ደግሞ የኦን ሳንሱቺ ፓርቲ ቢያሸንፍ እንኳ ታጋያ ፕሬዚደንት መሆን አይችሉም። የማያንማር ወታደራዊ ሁንታ በአስተዳደሩ ዘመን በሕገ መንግሥት ውስጥ ያስገባው አንቀጽ ከማያንማር ያልሆኑ ሚስቶችና ሕፃናት በከፍተኛ የመንግሥት ሥልጣን ላይ እንዳይቀመጡ ያግዳል። በትልቋ ከተማ በዮንጎን የአውንሳን ሱቺ ፓርቲ አስራ ሁለት መቀመጫ አግኝቷል ሲል የምርጫ አስፈጻሚ ኮሚሽኑ ተናግሯል። ፓርቲው በበኩሉ ከ አርባ አራት በላይ አግኝተናል ነው ያለው። ኮሚሽኑ ይህንን አሀዝ አላረጋገጠም።